የሴቶች ቀን በዓለም አቀፍ ደረጃ መታሰብ ከጀመረ ዓመታት ቢነግዱም ዛሬም ሴቶች ላይ የሚፈጸሙ ጥቃቶች አላባሩም። ሴቶች በተለያዩ ሀገራት በጾታቸው ምክንያት ብቻ ለጥቃት ተጋላጭ መሆናቸው የመንግስታትን ትኩረት ስቦ እነሱን በቤትም ሆነ ከስራ ቦታ ከሚደርስባቸው ልዩ ልዩ ጥቃት ሊከላከል የሚችል ህግ በተባበሩ መንግስታት ድርጅት በይፋ ጸድቋል። በተለይም በጎርጎሮሳዊ 1993 ዓ ም የድርጅቱ ጠቅላላ ጉባኤ ያወጣው መግለጫ የሴቶች እኩልነት፣ ደህንነት፣ ነፃነትና ክብር መጣስ እንደማይኖርበት ይደነግጋል። ሴቶች ላይ የሚደርሰው ጥቃት ዛሬም የሚያባራ አይመስልም። ጋዜጠኛ ጌጡ ተመስገን ኢትዮጵያ ውስጥ ሴቶች ላይ የሚደርሰው ጥቃት መበራከቱን ታዝቧል። እንግዲህ ትላንት በሀና ላለንጎ ነበር የተፈጸመው። ህዝቡ በጣም አዝኖበት ነበረ። እንደገና ዛሬ በኑሃሚን ጥላውን ነው። ነገ ደግሞ በኔ እህት በኔ ቤተሰብ ላይ መድረሱ የማይቀር ነው። ምክንያቱም የሴቶች ጥቃት በኢትዮጵያ መጠኑ እየጨመረ መሆኑን ማሳያ ድርጊቶች በርካቶች ናቸው። እድሜያቸው ሳይደርስ ለጋብቻ የሚሰጡ አዳጊ ሴቶች ላይ የሚፈጸመው በደል እንዳለ ሆኖ ጋዜጠኛ ጌጡ የጠቀሰው በፍቅር ስም ከሰሞኑ ህዝብ በሚበረክትበት የአዲስ አበባ ጎዳና ላይ በጠራራ ፀሐይ የተፈጸመው ጾታ ሳይለይ የብዙዎችን ልብ ሰብሯል። የ17 ዓመቷ የ አስረኛ ክፍል ተማሪ ኖሃሚን ጥላሁን ወድጄሻለሁ በሚላት ወጣት በስለት ወቅታ ህይወቷ ማለፉ የማህበራዊ መገናኛ ብዙሀን ተጠቃሚዎችን ትኩረት የሳበ መነጋገሪያ ሆኗል። በስሙ በተከፈተ የፌስቡክ ገጽ ላይ በሰፈር አስተያየት ምክንያት የበኩሉን አስተያየት እንዲያካፍለን የጠየቅነው አርቲስት ሰለሞን ቦጋለ ምንም እንኳን በስሙ ወደ አስራ ሁለት የሚሆኑ የፌስቡክ ገጾች ቢኖሩም አንዳቸውም የእሱ እንዳልሆኑ ገልጾ ሴት ላይ ጥቃት ሲፈጸም አንድ ሰሞን በስሜት በጉዳዩ ላይ ከመነጋገር የዘለለ ብዙም አለመደረጉ እንደሚያሳስበው ተናግሯል። በቃ ስሜት ነው። በወቅቱ የተፈጠረውን ነገር አድርገው ብቻ ማለፍ ሆነ። በተለይ በተለይ ሴቶች ሴቶቻችን፣ ልጆቻችን ላይ የሚደርሰው ነገር የእውነት ከባድ ነው እና በምንድን ነው የሚታልፈው? ምንድን ነው የሚደረገው? ማንስ የሚዳኘው እውነት የለውም ወይ? መስክ አሁን ይሄ እንደው እንዳጋጣሚ የሆነ ሚዲያ ላይ የሚወጣ ሆኗል። የማይወጣውስ እንዴት? እኮ የሚያሳዝን እኮ ነገር አለው። የኢትዮጵያ የሴቶች ማህበራት ቅንጅት የኮሚኒኬሽን ኦፊሰር ወይዘሮ ትንሳኤ ወርቁ በበኩላቸው ሴቶች ላይ የሚደርሰው ጥቃት አይነቱን እየቀያየረ መቀጠሉን ማስተዋላቸውን ገልጸውልናል። እንግዲህ እኔ በግሌ አይነቱን እየቀያየረ በየጊዜው ብዙ ነገር እንሰማለን። እንዲያም ሆኖ በዛሬው ዕለት ሴቶች ላይ ስለሚደርሰው ጥቃት ብቻ ሳይሆን ስኬታቸው ላይ የምናተኩርበት ቀን ነው ይላል ማርኬት ሴቶች በኢኮኖሚያዊ፣ በማህበራዊና በፖለቲካዊ መስክ እያስመዘገቡ የሚገኙትን ስኬት ለማወደስና የስርአተ ፆታ እኩልነትን ለማረጋገጥ የሚከበር በዓል ነው። በእነዚህ መስኮች ሴቶች ያበረከቷቸውን አስተዋጽኦት እውቅና እንሰጣለን። ከዛ ውጪ ደግሞ የእኩልነት ጥያቄያቸው እንዲሰማ በመንግስትና በተለያዩ አካላቶች ድጋፍ እንዲያገኙ ጥሪ የምናስተላልፍበት ጊዜ ነው። ወይዘሮ ትንሣኤ በሴቶች ላይ የሚደርሰውን ጥቃት የማስቆሙ ኃላፊነት የሴቶች ብቻ መሆን የለበትም ባይ ናቸው። የመጀመሪያው ስራ መሆን ያለበት የኅብረተሰቡን ግንዛቤ ለመጨመር የተለያዩ ስራዎችን መስራት ነው። ሌላው የሴቶች ብቻ ጉዳይ አይደለም። በስራ ያሉ ልጆች፣ እናት አባቶች፣ ወንድም እህቶች፣ የሁሉም ሰው ጉዳይ ነው የሚሆነው ሁሉም ሰው ጥቃትን ለማስቆም የየራሱን አስተዋጽኦ ማድረግ አለበት ብዬ አስባለሁ። ስፔሻሊ ደግሞ ወንዶች በዚህ አጋርነታቸው መግለጽ እንዳለባቸው ይሰማኛል። ጋዜጠኛ ጌጡም ይህን ሀሳብ ይጋራል። ይሄ ጉዳይ ሴት ወንድ ሳይል የሁላችንም ጉዳይ መሆን አለበት። እኔ እናት አለኝ፣ እህት አለኝ። እህቴን እናቴን እንደምወድ እንደማከብር የሌሎችንም እህትና እናት ማክበር አለብኝ። ስለዚህ ሴቶች በጋራ የተሻለ ጥበቃ እንዲኖራቸው ከተፈለገ ሁሉም ኢትዮጵያዊ ለዜጎቹ ደህንነት ዘብ የቆመ ወታደር መሆን አለበት ብዬ አስባለሁ። የተባበሩት መንግስታት ድርጅት የሰብአዊ መብቶች ጉዳይ ዘርፍ ዕለቱን ምክንያት አድርጎ ይፋ ባደረገው መግለጫ በበርካታ ሀገራት የሴቶችን መብት የማክበሩ እርምጃ ከስኬት ይልቅ ወደ ኋላ የማዝገም አካሄድ እያሳየ መሆኑን አመልክቷል። ከምንም በላይ ሴቶች በአካላቸውና ሕይወታቸው ላይ የመወሰን መብት እንደተነፈጋቸውም በቅርቡ የተከናወኑ አሉታዊ ድርጊቶችን በመጠቆም አሳይቷል።